ጀንበር ዘቅዘቅ ስትል በርካታ የአርቲስት ጌትነትና የወዳጆች፣ የጥበብ ጓደኞችና አድናቂዎች ቦሌ በሚገኘው የኢትዮጵያ አየር መንገድ ስካይላይት ሆቴል ወደ ሰፊ አዳራሽ ተኮለኮሉም። በኢትዮጵያ አቆጣጠር ከ1992-1996 ዓ ም ለተከታታይ አራት ዓመታት በኢትዮጵያ ብሔራዊ ቲያትር ለተመልካች ቀርቦ ከፍተኛ ተወዳጅነትን አትርፎ የነበረውን ውበትን ፍለጋ ተውኔት በመጽሐፍ መልክ ታትሞ ለመመረቅና እግረ መንገዱም ደራሲው ጌትነት እንየው ላበረከተው ሁለገባ አስተዋጽኦ ለማመስገን የተዘጋጀ የጥበብ ድግስ ለመታደም ነው ይህ ሁሉ ሰው የተገኘው። አንገፋው ጌትነት እንየው ከ17 በላይ ተውኔቶችን ጽፏል። ከ23 በላይ ቲያትሮችን አዘጋጅቷል። ከ27 በላይ በሚሆኑ ተውኔቶች ላይ ደግሞ በትወናና በዝግጅት በመሳተፍ ለኢትዮጵያ ኪነ ጥበብ ደማቅ አሻራ ኖሯል። እውቀትን ፍለጋ የተሰኘ የግጥም መድብልም አሳትሟል። ከዚህ በፊት እቲ ጌጣይቱ የተሰኘውን የተውኔት ጽሑፉን በአዲስ አበባ ዩኒቨርሲቲ አማካኝነት ለህትመት ያበቃው ጌትነት ይህ ውበትን ፍለጋ ደግሞ ሁለተኛው የተውኔት መጽሐፉ ነው። አዳራሽ ውስጥ ከመግባቱ አስቀድሞ ይህንን የተውኔት መጽሐፍ ያሳተመበትን ምክንያት አብራርቶ ነበር። ውበትን ፍለጋ ከ20 ዓመት በፊት በ1992 ዓ ም ነው ለመድረክ የበቃው እና በወቅቱ እጅግ በጣም በርካታ ተመልካች የሳበ እጅግ በበዛ ወረፋ ይታይ ነበረና ብዙ አድናቆትን ያተረፈ ቲያትር ነበረ። በተለይ በአሁኑ ሰዓት የተመልካች እጥረትን በሚስተዋልበት እና አዳራሾች በጣም ባዶ ሆኖ በሚታዩበት ዘመን ላይ ያንን ማስታወሱ አንድ ነገር ለትንሣኤ ይቀሰቅሳል በሚልም ጭምር ነው። በዛን ዘመን በሚታይበት ሰዓት ለአራት ዓመታት በብሔራዊ ቲያትር ታይቷል። በተከታታይ ምናልባት በሁሉም ቀኖች ውስጥ ለመድረክ በቅቷል። በጣም እጅግ ቁጥሩ የበዛ ተመልካች በአድናቆት ተመልክቶታል፣ እና በኢትዮጵያ የቲያትር ታሪክ ውስጥ በተለይም በኢትዮጵያ ብሔራዊ ቲያትር አንድ ራሱን የቻለ አሻራ አሳርፏል የሚል እምነት ስላለን በዛን ሰዓት የነበሩ ጓደኞችም እስካሁንም ድረስ ለምን ታትሞ አይቀመጥም? ለትምህርት አይውልም? ለገበያ አይውልም? ለአንባቢዎች አይቀርብም የሚል ጥያቄ ጠይቁ ነበረ እና እንዲሁ ስንለው ስናመነጅከው ኖረን አሁን በሀበሻ ቢራ አክሲዮን ማህበር ስፖንሰርነት ታትሞ ለዚህ በቅቷል። አንዱ ምክንያት በነበረው ተወዳጅነት በኢትዮጵያ ቲያትር ታሪክ ውስጥ በነበረው አንድ ቦታ ላይ መታሰቢያ እንዲሆን ነው። ሁለተኛው ደግሞ ተውኔቶች ቀደም ሲል ከነጋይ ጸጋዬ ጀምሮ በእናቱ መንግስቱም፣ በአቤ ጉበኛም በሌሎችም ጸሐፍት ይታዩ የነበሩ ቲያትሮች እየታተሙ እኛ ጋር ደርሰዋል እና ተውኔትንም ደግሞ እንዲቀጥል ከመድረክ ውጭ የሚያደርገው ይሄ መታተሙ ነው። አለበለዚያ ይታያል፣ ከመድረክ ሲወርድ ይሞታል። ሊኖር የሚችለው በአዩት ሰዎች ሀሳብ ውስጥ ብቻ ነው። ምናልባት ከታተመ ግን አንደኛ ምን ጊዜም አንስቶ እንደገና ፕሮዲስ ማድረግ ይቻላል፣ እንደገና ማዘጋጀት ይቻላል በሚል እምነት፣ ሁለተኛ ደግሞ በአሁኑ ሰዓት በሀገራችን በርካታ ዩኒቨርሲቲዎች እየተከፈቱ ነው። ከነዚህ ውስጥ ከስምንት በላይ የሚሆኑት የቲያትር ጥበባት ክፍል ከፍተዋል። የቲያትር ዲፓርትመንት አላቸው። ተማሪዎችን ያስተምራሉ። ተማሪዎችን ሲያስተምሩ ስለ ትወና፣ ስለ ዝግጅት እና ስለ ተውኔት አጻጻፍ ነው። የተውኔት አጻጻፍ አንዱ ትልቁ ፈታኙ ነገር ቴክኒኩን ማወቅ ነው። አንድ ሰው እንደ ጸሐፊ ታለንት ሊኖረው ይችላል። ተሰጥኦ ይኖረዋል። ነገር ግን የመድረክ ቲያትር እንዴት እንደሚጻፍ ቴክኒኩን ካላወቀ በስተቀር በጣም ይቸገራል ይህንንም እኔም ከተማሪዎች ጋር ባለፈው ዓመት በተለይ በነበረኝ ግንኙነት ልረዳው ችያለሁ የመድረክ ተውኔት የተጻፉ ሲባሉ ቅርባቸው የሆነው የፊልም ጥበብ ስለሆነ አንዳንዴ የፊልም ትዕይንት አካሄዶችን ሴቲንጎችን እየተጠቀሙ ያመጣሉ አንዳንድ ጊዜ በሾርት ስቶሪ መልክ ይሆናል እና ይሄ ሁሉ ቴክኒኩን ካለማወቅ ነው ለሱ አንድ ተጨማሪ ማጣቀሻ አንድ ግብዓት ይሆናል የሚል እምነት በመያዝ ነው መታተሙን በጣም የፈለግ ነው። በተረፈ ደግሞ ከዛሬ 20 ዓመት በፊት የነበሩት ተዋንያን ውብ አድርገው ስለሰሩትም ጭምር ነው ያ ሁሉ የተመልካች ጎርፍ የነበረው። አሁን ደግሞ ከ20 ዓመት በኋላ የመጡ ተዋንያን አሉ፣ ምርጥ የሆኑ እንደገና ደግሞ እነሱም በትውልዳቸው ሊጫወቱት ቢችሉ ሪፕሮዲውስ ቢደረግ መጽሐፉ በቅርብ ስለሚገኝ ጠፋ አይባልም። እኛ በኔ እድሜ እንኳን ያሉ አንዳንድ ትላልቅ ተውኔቶችን እንደገና ልንሰራቸው እፈልግና ጽሑፋቸውን እናጠዋለን ከእንደዛ አይነት ችግር ይገላግላል የሚል እምነት ነው። ሌላው እንግዲህ ራሱ አንድ ተውኔት የነበርንበትን ዘመንም አስተሳሰብና በዛ እድሜ ያለውን የትውልዱን አስተሳሰብ በዛ ሰዓት የነበረውን የሶሳይቲ ግንኙነትም ቢሆን የባህሉን ምኑንም ይጠቁማል። የጋይ ጸጋይን የከርሞ ሰው ምናልባት በጣም መወዳት ፕሌነች ተውኝበታለሁ። እግዚአብሔር ይመስገን እና ያን ዘመን ጋይ ጸጋይ ያንን የጻፈበትን ዘመን ቁልጭ አድርጎ ነው የሚያሳየው። ከነሱ በኋላ በጣም ረጅም ክፍተት ኖረ እና ይህስ በእኔ ወጣትነት እንግዲህ ከዓመት በፊት በነበረው አስተሳሰብ ምን አይነት ነበር የሚለውንም ነገር ይጠቁማል ላጥኚዎች በሚል እምነት ነው። የግድ ያስፈልጋል ማጥናት ይፈልጋሉ። ነገር ግን የተጨበጠ ነገር የለም። እንትን የሚባል ቲያትር ታየ የት አለ ሲባል፣ የለም። ጽሁፉ ደራሲው ጋ የለም። ራሱ ከእኔ ጀምሮ ነው ይሄ ድክመት። በቅርብ የጻፍኳቸው ጽሁፎች እኔ ጋር ሁሉ የሉም፣ ይጠፋሉ። በዛ የተነሳ ነው እንግዲህ ውበትን ፍለጋ ለህትመት በቅቶ በዚህ ደረጃ የደረሰ አሁን ከታተመው በተጨማሪ ሌሎቹን የተውኔት ጽሁፎች የማሳተም እንደዚሁም ይህንኑ ውበትን ፍለጋ ድጋሚ ቲያትር ሆኖ ወደ መድረክ እንዲመጣ አታደርግም ወይ በሚል ከኤስ ቢኤስ ለቀረበለት ጥያቄ የሚከተለውን ምላሽ ሰጥቷል። ጌትነት ነው። ለመመለስ ያህል አንድ ሪፕሮዲስ እኔ ባደርገው ደስ ይለኛል። ውበትን ፍለጋ ከአመት በኋላ አንደኛ አሁን ካሉት ተዋንያንም ጋር መገናኘቱ የኔም ደስታ ነው እንግዲህ ያው ምናልባት ደጋግሜ ስላልኩት እንደው እያሳፈረኝ ነው። የጤንነቱ ጉዳይ እሱ ካላስቸገረኝ በስተቀር ይሆናል። አለበለዚያም ደግሞ ሌላ አዘጋጅ ስንዴታየው የሚለውንም ነገር ሊያመጣ ስለሚችል ቢዘጋጅ መልካም ነው። በእኔ በኩል እንጃ እንግዲህ ግን እንደሚዘጋጅ ዝም ብሎ ነፍሴ ይነግረኛል። እነሱ ናቸው። ሌሎቹ ቲያትሮች አሉ አጫጭርም የሙሉ ጊዜ የሚሆኑ እንደ እግዚአብሔር ጣት፣ በነገራችን ላይ የተጌጣይቱ የአዲስ አበባ ዩኒቨርሲቲ ፕሬስ ከዚህ ቀደም አሳትሞታል። በተውኔት ደረጃ የሁለተኛ ነው። አንድ ሶስቱን ደግሞ ሰብሰብ አድርጎ የማሳተም ሀሳቡ አለ። አቶ መንግስቱ የተውኔት ጉባኤ ብለው አሳትመው እስካሁን ስላቆዩልን ነው እሳቸውን እያነበብን ከሳቸው ቴክኒኮችን እየተማር የእሳቸውን ፈለግ ተከትለ መሄድ ነው እና እኔም ሐሳብ አለኝ የሚሆን ይመስለኛል አዳራሽ ውስጥ በነበረው የመጽሐፍ ምርቃትና የአርቲስቱ የጌትነት እንየው የምስጋና ምሽት ከሰላሳ አምስት ዓመታት በላይ በኢትዮጵያ ብሔራዊ ቲያትር የነበረውን ሚና ጨምሮ ከቲያትር ቤቱ ውጪ በጥቅሉ በኢትዮጵያ ኪነ ጥበብ ውስጥ ያበረከተውን አሻራ የሚያሳይ ዶክመንተሪ ተዘጋጅቶ ለእይታም ቀርቦ ነበር። በአርቲስት ሱራፌል ወንድሙ የመድረክ አጋፋሪነት ደምቆ ባመሸው በዚህ ዝግጅት የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ትምህርት ክፍል ረዳት ፕሮፌሰሩ አሰፋ ወርቁ የጌትነት እንየውን መሆናቸውን አበርክቶ በተመለከተ ንግግር አድርገዋል። ይህፈግሬታችን በሶስቱ ዘመን በሶስቱ ዘመን እሷ ሚሆን በሶስቱ ዘመን ሁለት መቶ እንኳን የተውኔት ህትመት የለም። መቶ ስልሳ አንድ ሶስቱ ዘመን የኢትዮጵያ የትያትር ታሪክን ኔክስት አንድ መቶ ዓመት ሊሞላ የመጀመሪያው ተውኔት በአስራ ዘጠኝ አስራ በበጅሮን ተክለሐዋርያት ተክለማርያም የአውሮች ኮሚዲያ መሳሪያ ጋ የቀረበው አሁን አንድ መቶ ዓመት ሊሞላው አንድ መቶ አመት የሆነው ቲያትር የህትመት ስራውን ውጤቱ መቶ ስልሳ አንድ ብቻ ነው። መድረክ ላይ ነው ገና ቲያትር ሲወጣ የሚሞተው መድረክ ላይ አቅርቦቱ እንዳለ ሆኖ፣ ግን ማንኛውም ቲያትር የዘመኑን ታሪክ ይዞ ስለሚነሳ የዘመኑን ማህበረሰብ ይዞ ስለሚነሳ የዘመኑን መንፈስ ይዞ ስለሚነሳ ወደኋላ ሄደን ያንን ዘመን ምን ይመስላል የሚለውን ነገር ለማየት ይሄ የህትመት ዩኖ ስራ መካሄድ ካልቻለ ስለ ኢትዮጵያ ቴያትር ለማጥናት አንችልም። ደርግ ዘመን የቀረቡት ሁኔቶች ምን ነበሩ? በጣም በርካታ ጸቢ ለምስ የሚቆጨኝ ጋሽ ተስፋ አበቡ ጋሽ ተስፋ ብዙ ሰርቷል። ቀዩ ማጭት፣ ቀዩ መነት፣ ባሻ ዳምጤ፣ እንደገና ታጋይ ሲፋለም እያለ ሰርቷል። ጋሽ ደበበ ሰርቷል። በዛ ዶንት ፐብሊሽ ፐብሊኬሽን ያላቸው ግንዛቤ በጣም በጣም እንጃ አነስተኛ ነው። ስለዚህ ሊ ድራማ ሁሉን ነገር ለማሳየት ለምርምር ጭምር የሚያስፈልግ ስለሆነ ይሄንን ነገራችሁን እባካችሁ ትነትእጊዜ ትጌጣጅ አሳትሞልናል። ምንም እንኳን 17 ሁኔቶች ይሰራል ቢሆንም ሁለት ነው እስካሁን ያሳትማልን አንጋፎ አርቲስት ደበበ እሸቱም ስለ ጌትነት እንየው ሙያው ያበረከተውና ትውውቃቸው ለታዳሚው ተናግረው ነበር። እኔ ጌትነትን ያወቅሁት ድሮ ነው፣ በጣም ድሮ። ቤትነት አበባ ብቻ፣ አለምፀሐይ ወዳጀው እሱን የማረ እና ወንድማችን ካዱ ተክለ ማርያም እኔ ተክለም ነበረበት ግን ሳይሄድ ቀረ። የመጀመሪያውን የኤች አይቪ በአፍሪካ ማተኞች ማህበር ሲከበር የተውኔት መጽሐፍ ውድድር ተደርጎ ኢትዮጵያ ውስጥ ብቻ አይደለም፣ ኢትዮጵያ፣ ኬንያ፣ ኡጋንዳ፣ ታንዛኒያ እነዚህ ሀገሮች የተደረገው አሸናፊ የሆነው ጌትነት ሆነ። ከዛ በፊት ትንሽ ትንሽ አውቀው ነበር። ከዛ ደግሞ መቼም አበበ ባልቻ ለእኔ ሲሆን ደግ ነው። አማርኛውን አመጣናት ተርጉመ መገጥራት ይዘናል። በእጅ ጽሑፍ ተርጉሜ በአንድ ቀን አለመጣውም። በሶስት ቀን ግን አስረክብ ኢትዮጵያ ብቻ ሳይሆን ስዊድን በየትንንሿ ከተማ ሁሉ ዞረ። ከዛ ደግሞ አሁን ኢንቨስተር ሆነዋል ሰውየው አሜሪካ ለምናት አቶ ታዲበስ ይባላሉ እና ከዚያ ጊዜ ጀምሮ ግን ግጥምትን ዝም ብዬ እየሳየው የአንድ ትልቅ ቤተሰብ ልጅ ወይም አባት አድርጌ ነው ማለት የግጥም፣ የተውኔት፣ የድርሰት፣ የልቦለድ እነዚህ የሚጻፉ ነገሮች ጥበብ የተባሉ ሁሉ ሱ ኪሱ ይዟቸው እንደፈልገህ እየ ስፈልግ ያን ሁሉ እያደረገ ግን ብር መዞር ማውጣት አልሆነለትም። ለምን አልተሳካለትም? በብር መሰብሰብ እጁን ትንሽ እሳት ይመስለኛል ሰው ሆኖ መካከለኛ ዕድሜ ካለው ጋር መካከለኛ ሆኖ እንደኛ ደግሞ ገፋ ካሉት ጋር እንደኛ ሆኖ የሚያጫውተን የሚጠይቀን እኛ ለእሱ ልናዝልለት ሲገባ እሱ ለእኛ ያዝልለት ሩም ነው። ሰላምታ ሲሰጥ ቆሞ አይደለም፣ አቡብሶ ነው። ያው ምንድን ነው ወገቡ እያመ እና ሰው ሙሉ ሰው ስል ጌትነት ሚታ እኔ ሳሳነታ በእውነት ሳሳነታ ነው። ግጥም መጽሐፍ ብቻ አይደለም ግጥምን መድረክ ላይ ሲያቀርብ የድምፁ ቅላፄ እንዴት እንደሚያስቀናል እንኳን ለዚያ በቃ። እንደ አንጋፋው አርቲስት ደበበሸቱ ሁሉ አርቲስት አበበ ባልቻ ና አርቲስት አለማየው ታደሰም ጌትነትን ዘክረውታል ጌትነትን የማውቀው ባለውለታዬ ስለሆነ ነው እንዴት ነው ባለውለታ የሆነው አሉላን ሲጫወት በአንድ ምክንያት ምን ሆነ የማላውቀው መልክተኛውን ነበር የሚጫወተውና ለሌላ ስራ ተፈልጎ ሲሄድ ጋሻባተ ጠራኝና በሁለት በሶስት ቀን ጊዜ ውስጥ አንብበ ይህንን አጥንተህ መድረክ ላይ እንድትወጣ ብሎ ይለኛል። አሁን አሁን የሚችል አይመስለኝ። ያኔ ግን በሁለት በሶስት ቀን አጥንቶ መውጣት ይቻል ነበር። አይለ ኤኒዌይ ወጣሁና የሱ ትልቅ እኔ ላይ የጣለው ባለ ሁለታ ከወጋየሁ ንጋቱ ጋር፣ ከተክሌ ደስታ ጋር፣ ከተስፋዬ ገሰሰ ጋር አንድ መድረክ ላይ እንዲጫወት ሁ ሰያሆነና ምክንያቱም እኔ ደሞ እሱ ዕውቀትን ፍለጋ ጥበብን ፍለጋ በዞረበት አብሬ ሳታልቅ ቆየሁ። በምዕራብ አፍሪካ አብሬው ፈለግኩኝ። ከዛ በሰሜን አውሮፓ ከዛም አብሬው ፈለግኩኝ። ከዛ በሰሜን አሜሪካ እንደዚሁ አብረን ፈለግን። እሱ ፈልጎ ባታቆጥር እኛ ብዙ አገኘለ ትልቁ ነገር ብዙ ቲያትር ሰጠን፣ ብዙ ልጥም ሰጠን። ለማንኛውም ከአራት ሺ ስምንት መቶ ወይም አምስት ሺ ኪሎ ሜትር ከአሜሪካን ዋና ከተማ እስከ ካሊፎርኒያ በአውቶቢስ ሄደናል። ለአንድ ላይ ለአምስት ቀንና

ህንና ነገ ከተሳፈረ በተጉግት ከቦስተን አይርላንድ ይሄዳል። ከአይርላንድ ኦስትሪያ ይሄዳል። አስረማርሳው ከኦስትሪያ ግብጽ ይወጣል። ከግብጽ ነው አዲስ አበባ የሚገባው። ግን ተለወዲያ ከሆነ ከቦስተን አቴንስ ሄዶ በማግስቱ አዲስ አበባ ይገባል። ነገ ነው የሚሄድ የፈለገ

እነዚህን ሁሉ ሰዎች የቃላት ቸርነት ስናይ የጌትነት የእነሱ ልብ የነካበት ልቅ በጣም ያስደምማል። እንግዲህ ይህ ሁሉ ተብሎ አለማየሁ ታደሰ ምን ሊል ነው የሚወጣው? ስለ ጌትነት የማይባል ነገር ስለሌለ ገና ሊቱ ሁሉ ማወቅ ይቻላል እና ማቀው ማ ሰው ወደ አሌክስ

ያበቼ ነገር መጨረሻ ላይ ወደ ሀዘን የወሰዱበትን ነገር ብቻ አንድ ከያኔ ይሰራል ያውጧል። ቀረበ አልቀረበ፣ ታገደ አልታገደ ከልቡ ተፈቶ ወጥቷል እና ሁሌም ዘሚ ላል ይሸሻል። ይሄ ጌትሽን አይገልጾም። ሰው ወይ አዲስ አበባ ያ ሁሉ ፍዳ ያደርሶበት ገዳዮቹ እኛው ሟቾቹም እኛው። እዛ ሰዓት ከዚህ በላይ ደፍሮ መናገር ያለ አይመስለኝም። ጓደኝነት እንደ ጌትሽ የምችለኝ ለሁሉም በየእርከኑ እንደየደረጃው ይሰጠናል። የዛሬው መጽሐፍ ለኔ ትልቅ ባለውለታ ሚስጥረኞቹ የሚለውን በጣም ትልቁንና ሁሌ ሁሌም የምወደው ድርሰቴ መነሻ የሆነኝ ውበትን ፍለጋ ነው። አንዳንዴ ስጽፍ ራይቲንግ ብሎክ አንዳንዴ ስታክ ሲያደርግ ውበትን ፍለጋ እየገባው እያየው የጻፍኩት ነው። መጨረሻ ላይ ጌትነትን የውጅ ላይ ወደቀ፣ አሳምሮ አዘጋጀው፣ መድረክ ላይ አብረን ተጫወት ነው ይህ ባለው ወድራ ቤትሽን የመውደዴን ያህል ደጋግሜ ስላልቀረብኩ ስላልጠየቅኩ ስለራኩ በጣም ይቅርታ አድርግልኝ። በጣም ንፉግ ሰው ነኝ። የሰጣኝ ብዙ ነው። በእናንተ ፊት ይቅርታ ጠይቀዋለሁ። አሁን ሰው የሚፈለግበት ጊዜ። ሌላው መናገር ያለብኝ ማስታወቂያዎቹን ልብ ብላችኋል ወይ? ውሃ ጠጡ፣ ባንክ ቁጥቡ ቢራ እንደዚህ አይደለም። እያንዳንዱ ውስጥ ኢትዮጵያ ትተረካለች። እያንዳንዱ ውስጥ ባህላችን ይተነተናል። አክብሮታችን፣ ባህላችን፣ እያንዳንዱ ማስታወቂያ መማሪያ ነው። ጌትሽን ስለሰጠን እግዚአብሔር የተመሰገነ ይሁን። ወዳቸው ረጅም ትናና ግ በጌትነት እንየው የውበትን ፍለጋ ተውኔት መጽሐፍ ምረቃና ለራሱ ለአርቲስቱ በተዘጋጀው በዚህ የክብር የምስጋና ፕሮግራም ጌትነት ካዘጋጃቸው የመድረክ ተውኔቶች ተቀንጭበው ቀርበዋል። የተለያዩ ገጣሚያን ስራዎቻቸውንም አቅርበው ነበር። እኔም በዕለቱ ከቀረቡ ግጥሞች መካከል የገጣሚ ሰለሞን ሳህሌን ግጥም በመጋበዝ በዚሁ አበቃሁ።

どっ <Yeah. S 2>、yeah.